ለበርካታ ዓመታት በምዕራብ አርሲ ነገር ላይ ከተማ እንደኖሩ የነገሩን ስማቸው በምስጢር እንዲያዝ የጠየቁን ነዋሪ የድምፃዊ ሀጫሉ ሁንዴሳ መገደል ከተሰማበት ከጥቂት ሰዓታት በኋላ ጀምሮ በከተማዋ ደረሰ ያሉትን እንዲህ ይገልጹታል። ጥዋት ከሌሊቱ አስራ አንድ ሰዓት ተኩል የጭዋት ድምፅ ሰማን። ድምፅ ሰንተም ስንወጣ አካባቢው ላይ የለቅሶ ድምፅ ነበረ። አላወቅንም። በወቅቱ ድምፃዊ አጫሉ አልፏለን የሚሰማን ወደ ቤታችን ገብታን ወደ አንድ ሰዓት ተኩል አካባቢ ቤት እየተመረጠ ጥቃት ተጀመረ። ጥቃቱን ያው የከተማው ጸጥታ አለ ተብሎ ይደርስልናል ብለን እንጠብቅም እየተባባሰ ነው። ሄደው ከተማው ላይ ያሉ የአንዳንድ ወንድሞቻችንና ጓደኞቻችንን ቤቶች ተዘረፉ፣ ተቃጠሉ፣ እየሰፋ ሄደ። ቀን ወደ ሶስት ሰዓት አካባቢ ግድያ ተጀመረ እና ነገሩ እንደዚህ ያለ ያው እስከ አስር ሰዓት ተኩል ድረስ ምንም አይነት የጸጥታ አካል ክልከላም ሲያደርግ አልነበረም፣ የሚከለክልም አልነበረም፣ የሚደርስልንም አላገኘ ነው። እኒሁ ግለሰብ በዚሁ ቀን በቡድን በተቃጣ ጥቃት በከተማው ውስጥ የሚታወቁ ሰዎችን ጨምሮ ሕይወት መጥፋቱንም ይናገራሉ። አቶ ደሜው የሚባሉ ጓደኛች ነበር። እሱ ቤት ቤቱን ሊያቃጥሉ ገቡ፣ ሰብረው ገቡ። ለመከላከልም አቅም አልነበረም። ያው መከላከል ላትችል የሚያደርጉ የሥነ ልቦና ጥቃቶች መጀመሪያ ላይ ነበር ሲመጡ ሻኛቸው አትታቁሱ የሚል ነገር ነበር። ያው ገብተው ከቤት አወጡት፣ ቤቱን ሰብረው ሆቴሉን አቃጠሉ፣ ውስጥ ያለው ንብረት አወደሙ፣ ከገደለ መጨረሻ ላይ አቶ ደኔው ሲሉ ግለሰቡ የጠሯቸው በከተማው ውስጥ ታዋቂ የነበሩት አቶ ደነቀው ጉባኤን ነው። በነገሌ የሚገኘው የዓለም የተሰኘ ሆቴል ባለቤት ነበሩ። ከተገደሉ በኋላ በአስክሬናቸው ላይ ደርሰዋል ብለው ግለሰቡ የነገሩንን እንግልት ከአሰቃቂነቱ አንጻር ለጊዜው ከማስደመጥ ተቆጥበናል። ከአቶ ደነቀው ልጆች መካከል አንዷን በስልክ አግኝተናል። በሌላ ከተማ ውስጥ ሐዘን ለመቀመጥ የተገደደችው ወጣት በአባታችን ላይ የተፈጸመውን ግፍ የምንተነፍስበታተን ግራ ገብቶናል ትላለች። ከአርባ አመት በላይ ይሆናል እዛ አገሩ ላይ ሰርቶ ከመኖር የሚጀመረበት ከዛ በጣም በአሰቃቂ ሁኔታ ይሄው ምናልባት እዚህ ጨለማ ውስጥ ነው ያለ ነው። በምንም መተንፈስ አልቻልንም። ድምፃችንን እንኳን ማሰማት አልቻልንም። እነሱ ናቸው። እያንዳንዱ ከፍተኛ ሁኔታ በተደራጀ መልክ በግብ በአሰቃቂ የሰው ልጅ በማይደረግበት ሁኔታ መንገድ ከምችለው በላይ መግለጽ ከምችልልኝ በላይ በግብ ተገልቶ ይህንን መርዶ ይኸው እኛም ዱብዳ ሆነብን። ከጥራችን በላይ ሆነብን። ለማን እንደምንተነፍስ ሁሉ አቅቶናል። በጣም ዛ እኔ ምን አይነት መናገር ከብዳን፣ እንዴት እንደምንድን ግራ ገብቶናል። ልጃቸው የአቶ ደነቀውን አስክሬን ቤተሰብ በወጉ ለማሳረፍ ያደረገው ተደጋጋሚ ጥረት ምላሽ አለማግኘቱ በሐዘን ላይ ሐዘን ለመላ ቤተሰቡ እንደጨመረ ትናገራለች። ከአንድም ሁለት ሶስት አራት ሞት ሆነብን። እርማችንን እንኳን እንዳናወጣ በሚመኘው ገዳም ወስደን እንኳን አስክሬኑን ለማሳረፍ ፈልገን የክልሉ ቀጥታ ፖሊስ ከለከለን። በጣም ከባድ ነገር ነው። ምን ልንገርስ? በጣም ምን ጊዜ እኔን አይደለም፣ ግፍን ሀገሪቷን ሂድና ጠይቃቸው። አሪፍ ነገሌ ላይ ወንጀለኛ አይደለ ይሄ ፖለቲከኛ አይደለ አክቲቪስት አይደለም። ሰርቶ ድሃዎችን ደግፎ ይዞ በመኖር ብቻ በማንነቱ ብቻ እየተጠቃ ከነውን ደግሞ ይኸው አጠገቡ ካለ ሰው ጋር እዚህ ደረጃውን እንግዲህ ሀገር ለእኛ ራሱ ጋራንቲ ምንም አይነት ባስን አተናል ለመኖራቸው ልጃቸው ቀሪ የቤተሰብ አባላት ሸሽተው በሌላ ከተማ እንደሚገኙና የተወሰኑትም የመንፈስ ስብራት ተጠቂ እንደሆኑም ታስረዳለች። በዚህ ሁለት አቶ ደነቀውን ለመታደግ የሞከረ አብሯቸው የሚሰራ ጌታቸው የተባለ ሌላ ሰውም በጥቃት አድራሾች እንደተገደለ። ሌላ ፍጹም የተባለ የከተማዋ ነዋሪ ጥቃት አድራሾቹ ድርጊታቸውን እንዲያቆሙ ጣልቃ ለመግባት የሞከረ ግለሰብም በቡድን ጥቃት ህይወቱ እንዳለፈ ከከተማዋ ነዋሪ ሰምተናል። የኦሮሞ ብሔር ተወላጅ የሆኑ የከተማዋ ነዋሪዎች ንጹሐንን ከደቦው ጥቃት ለማዳን ጥረት ሲያደርጉ እንደነበረ ቀደም ብለን ያነጋገርናቸው የከተማዋ ነዋሪ ለአሜሪካ ድምፅ ተናግረዋል። አንዳንድ ያው ለህሊናቸው የሚኖሩ የአካባቢ ተወላጆች ያስጣሏቸው ቤቶች አሉ ይሄ የኛ ነው እንዳትነኩ ይህ ብለው ያስጣሏቸው ቤቶች አሉ፣ ንብረቶች አሉ። ሰውም እንዳይገደል ህሊና ያላቸው ሰዎች አሉ። ይህ ፈጽሞ የኦሮሞ ባህል አይደለም። ኦሮሞ ጎንበስ ብለ ነው ብለ ይቅርታ ከጠየቅ ሽምግልና ለመቀበል ተው አትንኩ የኔ ነው ብለህ ከወደቅ ፈጽሞ የወደቀ ሰው አይነካም። የሚያሰናቅ ኖር ነው እንግዲህ አንዴ ነው የገቡት። በአራቱም አቅጣጫ ነው የገቡት። የሚያደርጉትን ሁሉ ፈጽመው እንዲወጡም መመሪያ የተሰጣቸው ነው የሚመስለው። ሲያጠቁም ደግሞ ወረቀት የያዙ ነው። ፈጽሞ የትኛው የኦሮሞ ቤት እየተነካ የለም። ምልክት ምልክት እንደተደረገበት ነው። ጥቃት ፈጽመው መውብን እየተመለሱ ከሀያ ለሚልቅ ዓመት በከተማዋ መኖራቸውን የነገሩን ሌላ የከተማዋ አዛውንት በበኩላቸው ሰላማዊ ሰዎችን ከጥቃት ለመታደግ ያደረጉትን ጥረት ያወሳሉ። ይሄ ኮማንድ ፖስት ባይታወጅ ኖሮ እኛ ወተን ብዙ ሰዎች አሉ፣ ወተን እናያስታግስ ነበረ፣ ርብሻው አይኖርም ነበረ። አሁን እኛ ያንን ፖሊሶች ስላሉ ይህን ነገር ያስታግሳሉ፣ ይሄ ነገር አይኖርም ብለን ነበር የገመት ነው። ከዛ እኛ አልወጠንም ስላልወጣን ያው ነገሩ ከመጠን በላይ ሲሆን ወቴን የተወሰነ ነገር ከልክልናል። ለምሳሌ በወቴ ሊቃጠል ስል ከለከልኩ። እኔ ራሴ ቤት ሊቃጠል ስል በእርዳታ የመጣ መኪና ነበረ ያንን የእርዳታ መኪና ከለከልኩ። የሆነ የሰው ቤት ከለከልኩ። አሁን የሞተ ሰውዬ የሆነ ሰራተኞች ነበሩ ሶስት ልጆች ልጆች ሲያወጡ ተው አትንኩ ብዬ ከዛ ወስጄ የባንክ ሰራተኛ እንዲጠብቁ አራት እሚያዛውንት፣ በከተማዋ የተፈጠረው በእጅጉ እንዳሳዝናቸው የደረሰው ሁሉ በሰው ልጆች አይን ሲታይ መደረግ ያልነበረበት እንደሆነ ያውሳሉ። ይሄ የማይሆን ነገር ነው። ማንም ሰው ሆኖ እንደ ሰው የሚያስብ ሰው ካለ ይህን ድርጊት የሚወድ ሰው የለም። እንደ ሰው እንደ ሰው የሚያስብ ሰው ለሰው እንኳን ለሰው ለዝንጀሮ ለእንስሳም የማይሆን ነገር ነው የተደረገው ሰው የሰውን ንብረት ሲዘረፍ ሲቃጠል አገር ሕግ እያለ ምን እያለ እንዲህ ሲሆን ማሆን የለበትም። መልሰውም ደግሞ በዚህ አሳብቦ ሰላማዊ ሰው ደግሞ እንዲሳደድ ማድረግ የለባቸው። እኒህ አስተያየት ሰጪ የከተማዋ የጸጥታ አካላት ይህ ሁሉ ጥፋት በሚፈጸምበት ጊዜ ፈጣን እርምጃ ሳይወስዱ ቆይተው አሁን ላይ ከጉዳዩ ጋር ንክኪ የሌላቸውን ነዋሪዎች በቁጥጥር ስር ለማድረግ መንቀሳቀሳቸውን በማንሳትም ወቅሰዋል። ግድያና ዘርፊያን ቀን ሙሉ ያስተናገደችው የነገሌ ከተማ ወደ መረጋጋት የተመለሰችው አመሻሹን የመከላከያ ሰራዊት አባላት ከገቡ በኋላ እንደሆነ ሰምተናል። መሰል ጥቃቶች መደጋገማቸውን የሚያነሱት ነዋሪዎች መንግስት ይሄ ሁሉ ሲሆን ዝም ማለቱ ምን ነው ሲሉም ይጠይቃሉ። በጉዳዩ ላይ የምዕራብ አርሲ ዞን አስተዳዳሪን ለማግኘት በተደጋጋሚ ብንጥርም ሳይሳካልን ቀርቷል። ጥረታችን ተሳክቶ የከተማዋንና የዞኑን ባለስልጣናት ማግኘት ስንችል መልሳቸውን ይዘን እንመለሳለን። ይህ በእንዲህ እንዳለ ዛሬ ቀደም ብለው ከአሜሪካ ድምፅ ጋር ቆይታ ያደረጉት የኦሮሚያ ክልል ፖሊስ ኮሚሽነር አራርሳ መርዶሳ በክልል ውስጥ በሚገኙ ወረዳዎች ስለደረሰው ጥፋት ይህንን ብለዋል። ከሶስት መቶ ሀያ በላይ ወረዳዎች አለው። ከዚህ ውስጥ ወደ አርባ የሚሆኑ ወረዳ ላይ ነው ይሄ ችግር የተፈጠረ፣ ወደ አርባ የሚጠቀው ማለት ነው። ይሄ ሳስ የሚመለከት ጉዳት የደረሰው ደግሞ በጣም ጥቂት ወረዳ ላይ ነው። ስለዚህ ተጣርቶ የሚቀርብ ይሆናል። ኮሚሽነር አራርሳ በደረሰው ጉዳት 145 ዜጎችና 11 የጸጥታ አካላት ሕይወታቸው ማለፉን በአሁኑ ሰዓትም የደረሰውን ጉዳት ለማወቅ በየቦታው ኮሚቴ ተዋቅሮ ምዝገባና ቆጠራ እየተደረገ መሆኑን ተናግረዋል። በየቦታው በድርጊቱ የተጠረጠሩ ተይዘዋል። ምርመራ ተጣርቶ ሲያልቅ በእያንዳንዱ ወረዳ የደረሰው በዝርዝር ይቀርባልም ብለዋል። በአሜሪካ ድምጽ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።